The voice of America. B O A. Ye, yeah, ya yeah, America Dems. Radio Tabiano. በዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ የአርብ ነሐሴ 22 2012 ዓ ም ስርጭታችን ጀመረ። የዩናይትድ ስቴትስ ሪፐብሊካን ፓርቲ ጉባኤ ፍጻሜ። ጆ ባይደን ደካማ ነው ትእዛዝ የሚቀበለው ከተማቸውን አውድሞ ከወደመችው ከተማ ደግሞ ከሚሸሹ ግብዞች ነው። ፕሬዚደንት ትራምፕ ትናንት ምሽቱን በሪፐብሊካን ፓርቲው ጠቅላላ ጉባኤ ማጠናቀቂያ ላይ የፓርቲያቸውን እጩነት ከተቀበሉበት ንግግር የተቀነጨበ ነው የሰማችሁት። በአብይ ርዕስ ይዘነዋል። ስርጭታችን አየር ላይ እንደዋለ በፌስቡክ ላይቭ እና በአሃዱ ራዲዮ በቀጥታ ታገኙናላችሁ። ጤና ይስጥልኝ ክቡራትና ክቡራን፣ እንደምናመሻችሁ። የምሽቱ አስተናጋጃችሁ ሰሎሞን አባተ ነኝ። ብርሃን አይሉ በቅንብሩ አብራኛለች። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችው። እንደምናመሻችሁ አድማጮቻችን፣ ዜናውን ማንብላችሁ አዳነች ፍስሐዬ ነኝ። ሰኔ 16 ቀን 2010 ዓ.ም ለጠቅላይ ሚኒስትር አብይ አህመድ ድጋፍ መስቀል አደባባይ በተጠራው ሰልፍ ላይ ቦምብ በመወርወር የሰው ህይወት በመቅጠፍና ንብረት በማጥፋት ጨምሮ በሽብር ወንጀል የተከሰሱት አምስት ግለሰቦች የጥፋተኝነት ፍርድ እንደተላለፈባቸው ተገለጸ። የጥፋተኝነት ፍርድ የተላለፈባቸው ጌጡ ግርማ፣ ብርሃኑ ጃፋር፣ ጥላሁን ጌታቸው፣ ባሩ ቶላ እና ደሳሌኝ ተስፋዬ የተባሉ ግለሰቦች ናቸው ተብሏል። አምስቱም ግለሰቦች በጋራ ስምምነት በወቅቱ በመስቀል አደባባይ ቦምብ በመወርወር የሁለት ሰዎች ህይወት እንዲጠፋ እና ሌሎች 163 ሰዎች ላይ የአካል ጉዳት እንዲደርስባቸው ማድረግን ጨምሮ ሌሎች ዝርዝር ወንጀሎችን ጠቅሶ አቃቢ ሕግ በዋና ድርጊት ፈጻሚነትና ተባባሪነት ከሷቸዋል። ፍርድ ቤቱ ከዚህ ቀደም የአቃቢ ሕግ ምስክር ሰምቶ ተከሳሾቹም የመከላከያ ምስክር አቅርበዋል። የሁለቱን ወገን ክርክር የመረመረው የከፍተኛ ፍርድ ቤት አንደኛ የጸረ ሽብርና ሕገ መንግስታዊ ጉዳዮች ችሎት በዛሬው ዕለት ሁሉም ተከሳሾች ላይ የጥፋተኛነት ፍርድ አስተላልፎባቸዋል። የቅጣት ውሳኔ ለመስጠትም ለጥቅምት 17 ቀን 2013 ዓ.ም ተለዋጭ ቀጠሮ ሰጥቷል። የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ በመጪው ኅዳር ወር የሚካሄደው ምርጫ ለአሜሪካ የኑሮ ዘዬ መቆማችንን ወይም ደግሞ ስር ነቀል የሆነ ንቅናቄ ሀገራችንን እንዲያጠፋና እንዲደመስስ የምንፈቅድ መሆናችንን ይወስናል ብለዋል። ፕሬዚዳንቱ ትላንት ማታ ይህን ያሉት ሪፑብሊካዊውን ፓርቲ ወክለው ለመወዳደር የተሰጣቸውን ስያሜ በኦፊሴል ለመረከብ ሲሉ ዋይት ሀውስ ቤተ መንግስት ሆነው ለፓርቲያቸው ጉባኤ ባደረጉት ንግግር ነው። ከዲሞክራቱ ተወዳዳሪያቸው ጆ ባይደን ትልቅ ተግዳሮት የገጠማቸው ትራምፕ በዋይት ሀውስ ቤተ መንግስት ሜዳ ላይ ለተሰበሰቡት ሰዎች ባደረጉት ንግግር ይህ ምርጫ በሀገራችን ታሪክ እጅግ ወሳኝ ነው ብለዋል። በሀገሪቱ በሚወጡት የመለኪያ አሃዞችና በህዝባዊ አመለካከት መሰረት ባይደን ትራምፕን እየቀደሙ ነው። የትላንቱ የትራምፕ የምርጫ ንግግር ታዲያ ዲሞክራቱን ተወዳዳሪያቸው ጆ ባይደንን ማጥቃት ላይ ያተኮረ ነበር። ወደኋላ ኋላ በሰፊው ይቀርባል። አድማቾች ዜና የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ሬዲዮ ጣቢያ ነው። የቀድሞ የማሊ ፕሬዚደንት ኢብራሂም ቡባካር ኬይታ ተይዞበት ከነበረው ኪታ ወታደራዊ ሰፈር ትናንት ከተለቀቁ በኋላ ዛሬ በመዲናይቱ በማኮ ገብተዋል። ብሔራዊ የሕዝቡ መድህን ኮሚቴ የሚል ስያሜ ያለው ወታደራዊ ቡድን ባለፈው ሳምንት ባካሄደው መፈንቅለ መንግስት ከኢታን መያዙ የሚታወቅ ነው። ከኢታ ብዙም ሳይቆዩ ከስልጣናቸው እንደተሰናበቱ አስታወቁ። ከኢታ በወታደሮቹ በተያዙበት ወቅት ከስልጣን አልተወገድኩም ወደ ስልጣን መመለስም አልፈልግም፣ ሀገሪቱ በተቻለ ፍጥነት በዲሞክራሲያዊ መንገድ ወደ ተመረጠ መንግስት እንድትመለስ ነው የምፈልገው ማለታቸው ተገልጿል። የተባበሩት መንግስታት ድርጅትና የምዕራብ አፍሪካ የኢኮኖሚ ማህበረሰብ ከይታ ከተያዙበት በሰላም እንዲለቀቁ ጠይቀው ነበር። ብሔራዊ የህዝቡ መድህን ኮሚቴ በተቻለ ፍጥነት የሽግግር ፕሬዝደንት ለመሰየም እንዲቻል ጠቅላላ ምርጫውን የሚከታተል መማክርት ማቋቋም እንደሚፈልግ ተገልጿል። ሱዳን ላይ የደረሰው የጎርፍ መጥለቅለቅ በታሪክ ባልታየ መልኩ ከፍተኛ በመሆኑ የበርካታ ሰዎች ህይወት ማጥፋቱና በብዙ ሺዎች የሚቆጠሩ ቤቶችን መደብሰሱ ታውቋል። በአንዳንድ የመዲናይቱ ካርቱም ሰፈሮችም እንደዘለቀ ተገልጿል። የጎርፉ ብዛት ሱዳንን ያጥለቀለቀው ታላቁን የህዳሴ ግድብ ውሃ ሞምላት ተጀምሮ እያለ ነው። ህዳሴ ግድብ ለወደፊቱ ሱዳን የሚደርስባትን የጎርፍ መጥለቅለቅ እንድትቆጣጠር ይረዳታል ተብሎ ይታመናል። በበጋ ወራት ወቅት ሱዳን የጎርፍ መጥለቅለቅ የሚያዘወትርባት ቢሆንም፣ በአሁኑ ወቅት ግን ባልተጠበቀ መልኩ እጅግ የበዛ በመሆኑ ሰፊ የእርሻ መሬቶች እንደተጥለቀለቁ ተዘግቧል ናይጄሪያ ዓለም አቀፍ የአውሮፕላኖች በረራን የመቀጠሉን ውሳኔ ለአንድ ሳምንት ማራዘሟ ታወቀ በመጪው ቅዳሜ እንደምትጀምር ነበር ያስታወቀችው ናይጀሪያ የኮሮና ቫይረስን መዛመት ለመገደብ ሲባል የወጣውን መመሪያ መሰረት በማድረግ እንደ አውሮፓ አቆጣጠር ከመጋቢት 23 ቀን አንስቶ መላ የአውሮፕላን ጉዞን አቁማ ቆይታለች የሀገሪቱ መንግስት የመጀመሪያዎቹ ወደ ሀገሪቱ የሚበሩ አይሮፕላኖች በፌዴራሏ መዲና አቡጃ እና በንግድ መዲናዋ ሌጎስ ይገባሉ ብሎ ነበር። የጃፓን ጠቅላይ ሚኒስትር ሺንዞ አቤ በጤና ስጋት ምክንያት ከስልጣን እንደሚሰናበቱ አስታውቀዋል። ወግ አጥባቂው ጠቅላይ ሚኒስትር በቀጠናዊ ግንኙነት ላይ ድብልቅ ስኬት ማግኘታቸው ተዘግቧል። ጠቅላይ ሚኒስትሩ ትላንት ቶኪዮ ሆነው በቴሌቪዥን ባደረጉት ጋዜጣ ጉባኤ ሕክምና ላይ ሆኜ ስራዬን ማከናወን አልችልም ብለዋል። ወድቃቸው ላይ በየጊዜው የሚያገረሹ ቁስሎች እንዳሉባቸው ጠቁመዋል። የ65 ዓመት ዕድሜው ጠቅላይ ሚኒስትር ለስምንት ዓመታት ለሚጠጋ ጊዜ ነው ስልጣን ላይ የቆዩት። ጃፓን ውስጥ ለዚህ ያህል ርዝመት ስልጣን ላይ ለመቆየት የመጀመሪያው ጠቅላይ ሚኒስትር ናቸው ተብሏል። የስልጣን ጊዜያቸው በመጪው ዓመት ነበር የሚያበቃው። በመጨረሻም የኮቪድ-19 ዜናዎች የዩናይትድ ስቴትስ ፕሬዚደንት ዶናልድ ትራምፕ ሀገራቸው እስከ መጪው ታህሳስ ወር ባለው ጊዜ ውስጥ የአውሮፓውያኑ ዓመት ከማብቃቱ በፊት ማለት ነው። የኮሮና ቫይረስ ክትባት መድኃኒት ይኖራታል ሲሉ ትላንት ማታ ተናግረዋል። ፕሬዚዳንቱ ይህን ያሉት የሪፑብሊካውያን ፓርቲ ወክለው ለፕሬዚዳንትነት ለመወዳደር የተሰጣቸውን ስያሜ በኦፊሴል ሲቀበሉ ለሪፑብሊካውያኑ ጉባኤ ባደረጉት ንግግር ነው። ጠበብት እንደሚሉት አስተማማኝነታቸው የተጠበቀና የተፈተኑ ክትባቶችን ለመስራት የአስርት ዓመታት ጊዜ ሊወስድ ይችላል። ነገር ግን የኮሮና ቫይረስን ለመቆጣጠር ሲባል ክትባት ለመስራት በሚደረገው ዓለም አቀፍ ርብርብ መሰረት በመጪው ዓመት አስተማማኝ የክትባት መድኃኒት ለማግኘት ይቻል ይሆናል የሚል ተስፋ አለ። ዩናይትድ ስቴትስ ውስጥ አምስት ነጥብ ስምንት ሚሊዮን የሚሆኑ የኮሮና ቫይረስ በሽተኞች እንዳሉ፣ ይህም በዓለም ደረጃ ካሉት ከ24 ሚሊዮን በላይ የሚሆኑት በቫይረስ የተያዙ ሰዎች አንድ አምስተኛ እንደሚሆን የጆንስ ሆፕኪንስ ዩኒቨርሲቲ አስታውቋል። ዩናይትድ ስቴትስ በኮቪድ-19 በሽተኞች ብዛት ከዓለም ቀዳሚ ቦታ እንደያዘች ነው። ብራዚል ሁለተኛ ስትሆን 3.7 ሚሊዮን በቫይረሱ የተያዙ በሽተኞች አሏት። ሶስተኛ የሆነችው ህንድ 3.3 ሚሊዮን የሚሆኑ ሰዎች በቫይረሱ ተይዘዋል። የዓለም የጤና ድርጅት ለኮሮና ቫይረስ የተጋለጡ ሰዎች ሁሉ የህመም ስሜት ባይታይባቸውም እንኳን መመርመር እንደሚኖርባቸው አስገንዝቧል። ማንኛቸውም ከኮሮና ቫይረስ በሽተኞች ጋር የተነካኩትን ሰዎች ተከታትሎ መመርመሩ ግድ ይላል ሲሉ የዓለም የጤና ድርጅቷ ማሪያ ቫን ኬርሆቭ አስገንዝበዋል። የዓለም አቀፉ ወረርሽኝ በዓለም ደረጃ መስፋፋት እየጨመረ ሄደው በቫይረሱ ተይዘው እያለ የበሽታው ስሜት የማይታይባቸው ሰዎች በሚያስተላልፉት ምክንያት እንደሆነ ኬርሆቭ ጠቁመዋል። የዓለም የጤና ድርጅት በድጋሚ አስረግጦ ያወጣው መመሪያ የዩናይትድ ስቴትስ የበሽታ መቆጣጠርና መከላከል ማዕከል ካሰማው አዲስ መመሪያ ጋር ይጣረሳል። ማዕከሉ ለወራት ያህል ከኮቪድ በሽተኞች ጋር የተነካኩ ሰዎች ሁሉ የሕመሙ ስሜት ባይኖርባቸውም እንኳን መመርመር ይኖርባቸዋል ሲል ከቆየ በኋላ አሁን ስሜቱ ካልታየባቸው በስተቀር መመርመር አያስፈልጋቸውም ብሏል። ለዚህ ውሳኔው የሰጠው ማብራሪያ የለም። እንዲህ አይነቱ ለውጥ በርካታ የአሜሪካ የጤና ባለስልጣኖችን አስደምመዋል። የፖለቲካ ዓላማ አለው የሚል ጥርጣሬም አሳድሮባቸዋል። በርካታ የሀገሪቱ ክፍላተ ግዛት የበሽታ መቆጣጠር እና መከላከል ማዕከሉ ያወጣውን አዲስ መመሪያ አንከተልም ብለዋል። አድማጮች የምሽት ዜናችን ሲላ ያበቃ። መልካም ምሽት። አመሰግናለሁ፣ አዳነች ለዜናው። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19 ሜትር ባንድ በ15580፣ በ15630፣ በ15700 እና በ15785 ኪሎሄርዝ በ25 ሜትር ባንድ በ11695፣ በ12110 እና በ12140 ኪሎሄርዝ እንዲሁም በናይልሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የአርብ ነሐሴ 22 2012 ዓ ም ምሽት ፕሮግራም ነው። በፌስቡክ ላይቭ አት ቪኦኤ አምሃሪክ እንዲሁም በአህዱ ራዲዮ 943 ላይ ስርጭታችንን በቀጥታ ማዳመጥ ይቻላል። ኮቪድ-19 አሜሪካ ውስጥ አብዝቶ ከጎዳው መካከል የኢትዮጵያውያንና ትውልድ ኢትዮጵያ ንግዶች ይገኛሉ። አሁን እየተከፈቱ ናቸው። ሐሳቦቻቸውን አካፍለውናል። ሰው በገባ በወጣ ቆጠር ይህ ራሱ ከመጠጫም ከሁሉ ነገር የምንጠቀሚያ ጊዜን ስሮ ነው የምንጠቀመውና ደግመን ላለማስተላልፈሽቷ እሱ ራሱ በጣም ሌላ ኤክስትራ ወጪ ነው ያደረገና ላለመውደቅ ነው እንግዲህ አጠቃላይ የምንሰራው። ግን በዚህ ምሽት ይዘናቸዋል። አሁን የዛሬ የኢትዮጵያና ዓለም አቀፍ ዜናዎች ለሚተነተኑበት ወደ መጽሔቱ ክፍለ ጊዜ እንሸጋገር። ዋይት ሀውስ ቤተ መንግሥት ቅጥር ግቢ ውስጥ በስተደቡብ ባለው መስክ ላይ በተሰበሰቡ 1500 ሰዎች ፊት ሆነው ፕሬዚደንት ዶናልድ ትራምፕ ትናንት ምሽት ላይ ባሰሙት ንግግር የሪፐብሊካን ፓርቲውን ጠቅላላ ጉባኤ ከመዝጋታቸው በፊት እጩነታቸውን በይፋ ተቀብለዋል። ምሽቱን የተከታተለችው የዋይት ሀውስ ሪፖርተራችን ፓትሲ ዌዳ ኩስዋራ የሚቀጥለውን ዘገባ አጠናቅራለች። ደረጀ ደስታ ያቀርበዋል። በትናንትናው የሐሙስ ምሽት ንግግራቸው ፕሬዚደንት ትራምፕ ከዚህ በፊት በ2016ቱ ጠቅላላ ጉባኤና በ2017 በዓለ ሲመታቸው ላይ ያሰሟቸውን ንግግሮች ነው መልሰው ያስተጋቡት። ይህ ምርጫ የአሜሪካን ህልም የምናቆይበት ወይንም ለሶሻሊስት አጀንዳ አሳልፈን ሰጥተን የተንበረከክንበትን እድላችንን የምናጠፋበት መሆኑን ይወስናል። ቀደም ሲል አዋቂዎቹ ትማማቾች ያሰሙትን ንግግር ተከትለው ኢቫንካ ትራምፕ አባታቸውን አስተዋውቀዋል። በዛሬው ምሽት እንደ ኩሩ የህዝብ ፕሬዝዳንት ልጅ ሆኜ በፊታችሁ ቆም ያለው አገሪቱ በየጎዳናው በሚታዩ ነውጦችና ማህበራዊ አለመረጋጋቶች በተሞላችበት በአሁኑ ሰዓት ፕሬዝደንት ትራምፕ ህግና ስርዓትን አስፈላጊነት አስረግጠው የተናገሩ ሲሆን፣ ጆ ባይደን ግን እንደ ሰጋር በቅሎ ማንም ግራ ክንፍ የዴሞክራቲክ ፓርቲ አክራሪ የሚጋልባቸው ሰው ናቸው በማለት ሊስለዋቸው ሞክረዋል። ጆ ባይደን ደካማ ነው ትዕዛዝ የሚቀበለው ከተማቸውን አውድመው ከወደመችው ከተማ ደግሞ ከሚሸሹ ግብዞች ነው። ሁለቱም የዲሞክራቲክ እና የሪፐብሊካን ፓርቲ ጠቅላላ ጉባኤዎች በግለሰብ ሰብእና ያተኮሩ በመሆን ተተችተዋል። እጩዎቻቸውን አግዝፈው ወይም ተቃዋሚዎቻቸውን አርክሰው ከመታየት ውጪ በፖሊሲ ጉዳዮች ዙሪያ በበቂ ሁኔታ ያሉት ነገር የለም። በቺካጎ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዊሊያም ሆዌል እንዲህ ይላሉ። ያ በተለያየ የሪፐብሊካን ፓርቲን ጠቅላላ ጉባኤ ሳስበው ትክክል ይመስለኛል። እስካሁን ፕሬዚደንት ትራምፕ ሊሰሩባቸው የሚፈልጓቸው ጉዳዮች ምን እንደሆኑ አልተገለጸም። በአንድ ወቅት በጣም ያሳደግነውን ኢኮኖሚ አሁንም መልሰን እናመጣዋለን ከሚል ባዶ የተስፋ ቃል ውጪ የተገለጸ ነገር የለም። ካለንበት የኮሮና ቫይረስ ወረርሽኝም እንዴት አድርገን እንደምንወጣ ተብራርቱ የተገለጸ ነገር የለም። ፕሬዝደንት ትራምፕ የኮሮና ቫይረስ ወረርሽኝን አስመልክቶ ለሚያከናውኑት ስራ ድጋፍ የሰጡት አሜሪካውያን ከአንድ ሶስተኛው እጅ ያነሱ ናቸው። በዚህ ዙሪያ የሚደርሱባቸውን ትችቶች የተከላከሉት አብዛኞቹ የአፍና አፍንጫ ጭንብል ሳያደርጉ ተጠጋግተው በተቀመጡ 1500 ሰዎች ፊት ቆመው ባደረጉት ንግግር ነው። አብዛኞቹም የኮቪድ ምርመራ አልተደረገላቸውም። የትራምፕ ንግግር የሪፐብሊካንን ጠቅላላ ጉባኤ ማጠናቀቂያ ያመለከተ ነው። ንግግሩ ከልማድና የሥነ ሥርዓት ወግ ውጪ ባልተለመደ መልኩ የተከናወነ ነው። አንዳንዶቹም ከዋይት ሃውስ በመካሄዳቸው በምርጫ ፉክክር መሳተፍና የመንግሥት አስተዳደር ኃላፊነት ወሰንን በመቀላቀል የስነ ምግባር ሕጉ የተጣሰባቸው መሆኑን እያነሱ የሚተቹም አሉ። ጉባኤው ያተኮረው የትራምፕ ጠንካራ የድጋፍ መሰረት የሆኑትና እንዲሁም በሴቶችና በቁጥር አነስተኛ የሚሆኑትን የማህበረሰቦች ክፍሎች ላይ ነው። በአደንዛጅ እጽ ሳቢያ የዕድሜ ፍታ ተፈርዶባት የነበረችው ጥቁሯን አሊሳ ጆንስን ጨምሮ በባለቤቷ በህዝባዊ ተቃውሞ ወቅት ስራ ላይ እንዳለ የተገደለው የቀድሞ ጥቁር ፖሊስ መኮንን አን ዶርን የመሳሰሉትም የጉባኤው ተናጋሪዎች የነበሩት ለዚሁ ነው። የሪፐብሊካን ስትራቴጂስት አማንዳ አቪኖ እንዲህ ይገልጹታል። የወንጀል ህጉ ማሻሻያ የሰውን ህይወት የሚነካ መሆኑን ለማሳየት የአሊስ ጆንሰን ታሪክ ቀርቧል። እኔ ግን በምሽቱ ልብን የሚነካው የአንድ ዶር ንግግር ይመስለኛል። በእርግጥ ሁልጊዜ ህግና ስርዓትን የማስፈንን አስፈላጊነት ለመስበክ ስሜት ነኪ ነገሮችን ወደፊት ማምጣት አስቸጋሪ ሊሆን ይችላል። እሷ ግን በትክክል ያንን መልእክት ያደረሰች ይመስለኛል። በተለይም መልእክቱ እንዲደርሳቸው ለሚያስፈልገው በመለስተኛ ከተሞች የሚኖሩ መራጮች ዘንድ ማለት ነው። ትራምፕ ንግግራቸውን በሚያሰሙበት ወቅት ከዋይት ሀውስ ውጭ ደግሞ ተቃዋሚዎች ተቃውሟቸውን እያሰሙ ነበር። ይህ አገሪቱ ምን ያህል ጫፍና ጫፍ ይዛ እንደተከፋፈለችና በዚህ ሁኔታ ውስጥ ወደ መጪው የጥቅምት ወር ምርጫ እያመራች መሆኑን ያሳያል። ለአሜሪካ ድምጽ ራዲዮ ደረጀ ደስታ። የአሜሪካ ድምፅ መጽሔት ነው እያደመጣችሁ ያላችሁት። የተከበራችሁ አድማጮች የሰማችሁት የዕለቱን አብይ ርዕስ ዘገባ ነበር። አመሰግናለሁ ደረጀንና ፓትሲን። የትንታኔው መጽሔት ይቀጥላል። ባለፈው ሳምንት ዴሞክራቶች፣ በዚህ ሳምንት ደግሞ ሪፐብሊካን በየአራት ዓመቱ የሚጠሯቸውን ጉባኤዎቻቸውን አካሂደዋል። ሪፐብሊካኑ ፕሬዚደንት ዶናልድ ትራምፕ በድጋሚ መረጡ ዘንድ እንዲወዳደሩ በይፋ መርጠዋቸዋል። ባለፈው ሳምንት ዲሞክራቶቹ እንዳደረጉት ሁሉ ሪፐብሊካኑም በዚህ የኮቪድ-19 ወቅት ጊዜው በሚጠይቀው አካላዊ መራራቅ መሰረት ጉባኤዎቻቸውን ለወጥ ባለመንገድ ማካሄድ ግድ ሆኖባቸዋል። ስቲቭ ሬዲሽ ባጠናቀረው ዘገባ ይዳስሰዋል። ቆንጅታ እየታቀርበዋለች ዊ አስ አ ስቴት አንድ መቶ ሰባ ሁለቱን ተወካዮቻችንን ለዶናልድ ትራምፕ ሰጥተናል። የክፍለ ግዛቶች የፓርቲ ተወካዮች በየተራ ለዶናልድ ትራምፕ ድጋፋቸውን ሲሰጡ ነው የሚሰማው። ሪፐብሊካኖች ጉባኤያቸውን የጀመሩት ከዲሞክራቶቹ እጅግ ለየት ባለ መንገድ ነው። ስቴቶች በስም እየተጠሩ የተወካይ ድጋፋቸውን የሰጡበትን ስነስርዓት ብዙ ሰው የቴሌቪዥን ዜና በማይከታተልበት ቀኑ ላይ ነው ያከናወኑት። በአካል የተገኙትም ከ2500ዎቹ ተወካዮች ጥቂቶቹ ብቻ ነበሩ። ዲሞክራቶች ደግሞ በአገሪቱ ዙሪያ በመዘዋወር ተወካዮች በቪዲዮ ድጋፋቸውን ሲሰጡ፣ በዚያውም ክፍለ ግዛታቸውን ለተመልካች ለማስተዋወቅ እድል አግኝተውበታል። የአሜሪካን ኢንተርፕራይዝ ኢንስቲትዩት አጥኚው ማቲ ኮንቲኔቲ አስተያየታቸውን ሲሰጡ እንዲህ ብለዋል። እንደኔ ከሆነ እንደውም በርቀት በኢንተርኔት የተካሄደ ጉባኤ መሆኑ ለፓርቲዎቹ ጥሩ የሆነላቸው ይመስለኛል። ለዲሞክራቶቹ ጉባኤው በኢንተርኔት መካሄዱ ተጨባጩን የውስጥ ልዩነታቸውን በማያሳይ መንገድ እንዲያከናውኑ ረድቷቸዋል። ፕሬዝደንታዊ እጩዋችን ተብሎ ሲታወጅ ምንም አይነት የገዘፈ ተቃውሞ ድምፅም ሆነ በርኒ ሳንደርስን ነው የምንደግፈው የሚል ጩኸት አልተሰማም። በሪፐብሊካኑ ጉባኤም ቢሆን የዛሬ አስራ አራት ዓመት በየንግግሩ መሃል እንደነበረው ያለ ሂለሪ ክሊንተን ትታሰር ትታሰር የሚል መፈክር አልነበረም። ዲሞክራቶች ብዙም የተራቀቀ ባልሆነ መንገድ የተቀረጸ አጫጭር ንግግር በጉባኤው ስርጭታቸው ያሳዩ ሲሆን ሪፐብሊካኖቹ ደግሞ ከግዙፉ ሜለን አዳራሽ በአካል በተደረጉ ንግግሮችና በቪዲዮ አማካይነት በተቀረጹ እንግዶች ዝግጅታቸው በአካል የተካሄደ ጉባኤ እንዲመስል ጥረት አድርገዋል። በሪፐብሊካኖቹ ጉባኤ ላይ ንግግር ያደረጉት ጥቂት ተመራጭ ባለስልጣናት ብቻ ነበሩ። የቀድሞው ፕሬዚደንት ጆርጅ ደብልዩ ቡሽም አልነበሩም። በቫንደርቢልት ዩኒቨርሲቲ የኮሚኒኬሽንስ ፕሮፌሰሯ ቨኔሳ ቢዝሊ ምን ማለት እንደሆነ ይገመግሙታል። ጉምቱ ጉምቶቹ የሪፐብሊካን ፓርቲው አባላት አለመገኘታቸው በእርግጥ የሚነግረን ነገር አለ። የፓርቲውን ቀጣይነትና የፓርቲው ድጋፍ እንዳለ ማሳየት ነው የምትፈልገው ነገር፣ ግን አንጋፋዎቹ አባላት ዘንድሯ ለመሳተፋቸው ያ የግድ አስፈላጊ እንዳልሆነ ጠቁሟል። አብዛኞቹ ተናጋሪዎች እንዲያውም የፕሬዚደንቱ ቤተሰብ አባላት ልጆቻቸው፣ የልጆቻቸው ባለቤቶች ነበሩ። የአሜሪካ ኤንተርፕራይዝ ኢንስቲትዩቱ ማቲው ኮንቲኔቲ እንደሚከተለው አይተውታል። የጉባኤው ዓላማ ደጋፊዎቻቸውን ማነቃቃት ወይም ደግሞ ከአራት ዓመት በፊት ዶናልድ ትረምፕን ለምን እንደመረጡ ለማስታወስ ከሆነ ቤተሰባቸው ልክ እንደ አንድ ሪፐብሊካን ወይም የሕዝብ ተመራጭ ባለስልጣን ያን ማድረግ ይችላሉ። እንዲያውም ምናልባት እነሱ ቢናገሩላቸው ሳይሻል አይቀርም። ምክንያቱም የእሳቸው ግንባር ቀደም ደጋፊዎች የተለመደውን የፖለቲካ ባህል እጅግ በጣም በጥርጣሬ እንደሚመለከቱ እናውቃለን። ቀዳማዊ መቤት መላንያ ትራምፕ በጉባኤው ላይ ባደረጉት ንግግር በኮቪድ-19 ምክንያት ጉዳት ለደረሰባቸው ቤተሰቦች ያዘናቸውን ገልጸዋል። ሌሎች ተናጋሪዎች ደግሞ የፕሬዝደንቱን የወረርሽኙን አያያዝ እያደነቁ ሲናገሩ ተደምጠዋል። ዲሞክራቶች በበኩላቸው ትራምፕ የወረርሽኙን ጉዳይ በትክክል አልያዙትም በማለት በጉባኤያቸው ላይ በብዛት ሲተቹ ተሰምተዋል። የወረርሽኙ ፖለቲካ በሌላም መንገድ ተንጸባርቋል። እንደገና የአሜሪካን ኤንተርፕራይዝ ኢንስቲትዩቱ ማቲው ኮንቲኔቲ ጆ ጆ ባይደን ከታዳሚዎቻቸው ጋር የተነጋገሩት ዙም በሚባለው የኢንተርኔት መገናኛ መረብ አማካኝነት ነው። ባይደን ከሰው ጋር ተቀራርበው በሚገናኙበት ጊዜ ሁሉ የአፍና አፍንጫ ጭንብላቸውን በማድረግ አርአያነታቸውን ያሳያሉ። ዶናልድ ትራምፕ ደግሞ በዋይት ሃውስ በአካል ስብሰባዎች ሲያካሄዱ፣ ተሰብሳቢዎቹ ጭንብል አድርገው አይታዩም። እናም ይሄ በሁለቱ ፓርቲዎች መካከል ያለውን ትልቅ ልዩነት የሚያሳይ ይመስለኛል። ይህ ደግሞ ኮሮና ቫይረስን መታገል ብቻ ሳይሆን ወደፊቱ የአገሪቱ እጣን በተመለከተ ያላቸውን አቋምም የሚያንጸባርቅ ነው። ሁለቱም ፓርቲዎች የዚያኛው ፓርቲ እጩ ቢያሸንፍ አሜሪካ የሚጠብቃት የጨለማ ጊዜ ያሉትን በጉባኤዎቻቸው ላይ ገልጸዋል። ፕሮፌሰር ቬኔሳ ቤስሊ ያስተዋሉትን እንዲህ ሲሉ ይገልጻሉ በጉባኤዎቹ ላይ ልብ ካልናቸው ነገሮች አንዱ ሁለቱ ወገኖች ስለ መጻኢ ተስፋቸው በተለያየ መንገድ መግለጻቸው ነው። በዲሞክራቲክ ፓርቲ ጉባኤ ላይ በስሜት የራሴም ጉዳይ ነው በሚል አይነት ተመስጦ ነበር የሚናገሩት። በተለይ በኮቪድ-19 ምክንያት ሕይወታቸው ያለፈ ሰዎች ምስል ሲያሳዩ በሐዘን ስሜት ተውጠው ይታዩ ነበር። በሪፐብሊካኖቹ በኩል ደግሞ ዲሞክራቶች የያዙ እንደሆነ የሀገሪቱ የወደፊት እጣ ፈንታ ምን እንደሚሆን ማስረዳት ላይ ነበር ይበልጡን ያተኮሩት። የሁለቱንም ፓርቲዎች ብሔራዊ ጉባኤዎች በቴሌቪዥን የተከታተለው ሰው ብዛት ከአራት ዓመታት በፊት ከነበረው ያነሰ እንደነበረ ተስተውሏል። አመሰግናለሁ ቆንጂት። ወደ ተከታዩ ዘገባን ንዝለቅ። ወደ አዲስ አበባ ይወስደናል። የአዲስ አበባ ከተማ አስተዳደር የሰላም ምክር ቤት መስርቷል። ሁሉም ነዋሪ የከተማው የሰላም አምባሳደር እንዲሆን ምክትል ከንቲባ ወይዘሮ አዳነች አቤቤ ጥሪ አቅርበዋል። ፀሐይ ዳምጠው ዝርዝሩን ይዛለች። የሰላም ምክር ቤቱ በአዲስ አበባ ዘላቂ ሰላም ለማስፈን የሚከሰቱ ግጭቶችና አለመግባባቶችን ቀድሞ ለመከላከል የሕግ የበላይነትን ለማረጋገጥና ግጭቶችን በሰላማዊ መንገድ ለመፍታት የተቋቋመ መሆኑ ተገልጿል። ሕብረተሰቡን በማሳተፍ የነዋሪውን የሰላም ባለቤትነት ማረጋገጥም የምክር ቤቱ ዓላማ ነው። በምስረታው ጉባኤ ላይ ምክትል ከንቲባ ወይዘሮ አዳንች አቤቤን ጨምሮ የከተማ አስተዳደሩ ከፍተኛ የስራ ኃላፊዎች፣ የሃይማኖት አባቶች፣ ታዋቂ ግለሰቦች እንዲሁም ሌሎች ጥሪ የተደረገላቸው የህብረተሰብ ክፍሎች ተሳታፊ ሆነዋል። በሰነ ስርአቱ ላይ የተናገሩት የከተማው ምክትል ከንቲባ ወይዘሮ አዳንች አቤቤ የበርካታ ዓለም አቀፍ ተቋማት መቀመጫ የሆነችን አዲስ አበባ ነዋሪዎች ሰላም በአስተማማኝ ሁኔታ ማረጋገጥ የምክር ቤቱ መሰረታዊ ተግባር ነው ብለዋል። የሮሮ ምንጭ ከሆኑ ጉዳዮች መካከል ህዝቡን በብሄር በሃይማኖት፣ በቋንቋ በመከፋፈል ወይም ህብረ ብሔራዊነትን ባለመቀበል የእኩይ ፍላጎታቸው ማስፈጸሚያ መንገድ ሊያደርጉት ሲታትሩ ይታያል። በአህጉር አቀፍ እንዲሁም ቀጠናዊ ጉዳዮች ላይ ጉልህና ግንባር ቀደም ሚና የምትወጣ ሦስተኛዋ ዓለም አቀፍ የዲፕሎማቲክ መዲና ናት። በቀጣይም ይህንኑ አህጉራዊ ሚናዋን የሚያስቀጥል ሰላም ማስፈን ተግባር ከፍተኛ ትኩረት ሰጥተንና አጠናክረን መቀጠል ይኖርብናል። የምሽት ቅሚያን፣ የተሽከርካሪ ስርቆትን በቡድን በመደራጀት የህብረተሰቡን ሰላም ማድፍረስና ህገወጥ የመሬት ወረራን በመሳሰሉት ላይ የማዳግም እርምጃ መውሰድ እንደሚያስፈልግም ወይዘሮ አዳነች አሳስበዋል። የነዋሪውን ሰላም ማረጋገጥ እንደሚገባ ያሳሰቡት ወይዘሮ አዳነች መላው የከተማ ነዋሪዎችም በዚህ ተግባር ከመንግስትና ከሰላም ምክር ቤቱ ጎን መቆም ይኖርባቸዋል ስሉ አሳስበዋል። መንግስት ሰላምን የማስከበር ግንባር ቀደም ሚና ቢኖርበትም ሰላም በመንግስት ብቻ የሚረጋገጥ ሳይሆን ሁሉን አቀፍ የማህበረሰብ ባለቤትነትን ይጠይቃል። በከተማችን አንዱ ሰርቶ ሌላው ነጥቆና የነዋሪውን ሰላም አውኮ የሚኖርባት ከተማ እንዳትሆን ለማድረግ ሁላችንም የበኩላችን ኃላፊነት እንድንወጣ በትህትና ጠይቃለሁ። የአዲስ አበባ ከተማ የሰላም ምክር ቤት የተጣለበትን ህዝባዊ አደራና ይዞት የተነሳውን በጎና የተቀደሰ ዓላማ ከግብ ለማድረስ ታሪካዊ ኃላፊነቱን በሚገባ እንዲወጣ ከአድራ ጭምር እያሳሰብ ሁላችንም ለሰላማችን ዘብንቁም ብዬ ጥሬን አቀርባለሁ። ወይዘሮ አዳነች አያይዞም ነዋሪው ከምን ጊዜም በላይ ከጸጥታ መዋቅሩ ጋር በቅርበት በመስራት የከተማዋን ሰላም ለማስጠበቅ ያለውን ቁርጠኝነት ሊያረጋግጥ ይገባል ብለዋል። የአዲስ አበባ አስተዳደር ጸጥታ ቢሮ ኃላፊ አቶ አዱኛ ደበላ በበኩላቸው የሰላም ምክር ቤት ማቋቋም ያስፈለገው የከተማ ሰላምና ጸጥታ ፈተና እየገጠመ መምጣቱ ነው ብለዋል። ሰላማችን በተለምዶ ከሚደፈርስባቸው ምክንያቶች መካከል እንደ ስርዓትነት ልዩ ልዩ ግጭቶች፣ ኢኮኖሚያዊና ማህበራዊ መነሻዎች ያላቸው ወንጀሎች፣ ሌሎችም ክስተቶች የተለመዱና የነበሩ ቢሆንም በአሁኑ ወቅት ህዝባችንን የሚታወቅባቸው ቱባ ባህሎችና ሴቶች እየተሸረሸሩ በመምጣታቸው ምክንያት በህዝቦቻችን መካከል መጠራጠርና እርስ በራስ ያለመተማመን አደጋ እያንዣበበብን ይገኛል። የሰላም ምክር ቤቱ ከተለያዩ የማህበረሰብ ክፍሎች የተወጣጡ መሆኑን የጠቀሱት ኃላፊው ለሰላም ዘብ እንደሚቆሙ ተስፋ ተጥሎበታል በማለትም ተናግረዋል። የሰላም ምክር ቤቱ በከተማ በክፍለ ከተማና በወረዳ ደረጃ የሚቋቋም ሲሆን ተጠሪነቱ ለከተማው ምክር ቤትና ለከተማ ሰላምና ጸጥታ ቢሮ መሆኑም ተገልጿል። በወረዳ እና ክፍለ ከተማ ደረጃ የሚቋቋሙት ደግሞ ተጠሪነታቸው በየወረዳዎች ለሚገኙ የሰላምና ጸጥታ ጽህፈት ቤቶች መሆኑን ነው የተገለጸው። የሰላም ምክር ቤቱን ለማቋቋም የተካሄደው ሰፊ ውይይት ፕሬዝዳንት፣ ምክትል ፕሬዝዳንትና ስራ አስፈጻሚዎችን በመምረጥ ተጠናቋል። በዚህ መሰረትም ፕሮፌሰር ጣሰው ወልደሃና ፕሬዝዳንት፣ አርቲስት መቅደስ ጸጋዬ ምክትል ፕሬዝዳንትና የአዲስ አበባ ጸጥታ ቢሮ ኃላፊ አቶ አዱኛ ደበላ ጸሐፊ በመሆን ተመርጧል። ለአሜሪካ ድምፅ ጸሐይ ዳምጦነኝ ከአዲስ አበባ። አመሰግናለሁ ፀሐይ። ወደ ተከታዩ ዘገባ እንሸጋገር። የኢትዮጵያ ዜጎች ለማኅበራዊ ፍትሕ ኢዜማ ዛሬ ሊሰጠው የነበረውን ጋዜጣዊ መግለጫ ፖሊስ እንዳይካሄድ አግዷል። ፓርቲው እገዳው የተፈጸመው የመግለጫው ይዘት ይፋ እንዳይደረግ በመፍራት ነው ብሎ እንደሚያምን እንጂ ሕግ እንዳልተላለፈ አስታውቀዋል። ከፖሊስ ምላሽ አልተገኘም። መለስካቸውን ማህዘር ዝርዝሩን ይዟል። ዛሬ ከረፋዱ አምስት ሰዓት ላይ ኢዜማ ራስ ሆቴል አዳራሽ ጠርቶት የነበረው ጋዜጣዊ ጉባኤ በፖሊስ ክልከላ ሳይካሄድ ቀረ። ፓርቲው በአዲስ አበባ ከተማ የመሬት አጠቃቀምና የጋራ መኖሪያ ቤቶች ማስተላለፍ ጋር ተያይዘው ያሉ ችግሮችን አስመልክቶ ያደረገውን ጥናት ውጤት ይፋ አድርጋለሁ ሲል በጠራው በዚህ ጋዜጣዊ ጉባኤ አያሌ ጋዜጠኞች ለመሳተፍ በሰዓቱ የደረሱ ቢሆኑም በፖሊስ ክልከላ ምክንያት መግለጫውን መስጠት ለምን እንዳልተቻለ የፓርቲው የሕዝብ ግንኙነት ኃላፊ አቶ ናትናኤል ፈለቀ ለነበሩት ጋዜጠኞች አብራርተዋል። በዚህ በአዲስ አበባ ውስጥ የሚካሄደውን መሬት ወረራና የጋራ መኖሪያ ቤቶች ማስተላለፍ ጋር ተያይዞ የሚነሱ ቅሬታዎችን ተቀብለን አንድ የብሔራዊ የስራ አስፈጻሚ አባላት የተዋጡበት ኮሚቴ አቋቁመን ጥናት ስናደርግ ነበር። ያንን ጥናት ይፋ ለማድረግ ነበር ዛሬ ጋዜጣዊ መግለጫውን የጠራ ነው። ጋዜጣዊ መግለጫውን ስናዘጋጅ ከዚህ በፊት እንደምናደርገው ለሆቴሉ አስቀድመን አሳውቀን ቦታ እንዲይዙልን አድርገናል። ክፍያን ፈጽመናል። ከዛ በኋላ ደግሞ የአስቸኳይ ጊዜ አዋጅ ላይ በመሆናችን የኮቪድ ወረርሽኝን ለመቆጣጠር በወጣው አስቸኳይ ጊዜ አዋጅ የሰላም ሚኒስትር እንደዚህ አይነት ስብሰባዎች እንዲደረጉ ሲደረጉ ማወቅ አለበት በሚለው መሰረት አስቀድመን ደብዳቤ ጽፈንላቸው ነበር። ኢሜይልም አድርጉልን ስላሉ ኢሜይል አድርገንላቸው ኢሜይሉ መድረሱን አረጋግጠን ነበር። ሰላም ሚኒስትር ከዛ በኋላ የሚጠበቅበትን ኃላፊነት ይወጣ ይወጣ፣ የኛ ኃላፊነት አይደለም። ዛሬ ግን ጋዜጣዊ መግለጫውን ለመስጠት ስንመጣ ያጋጠመን ነገር ምንድን ነው? የቂርቆስ ክፍለ ከተማ ፖሊስ መምሪያ ጋዜጣዊ መግለጫውን ፍቃድ ስለሌለው መስጠት አልችሉም የሚል እቀባ ነው እንግዲህ ያስቀመጠብን። በዛ ምክንያት ጋዜጣዊ መግለጫውን መስጠት አልቻለም። ከዚህ በፊት እንዲህ ያለ ችግር አጋጥሟችሁ ያውቃል ለሚለው ጥያቄም፣ አቶ ናትናኤል መልስ ሰጥተዋል። ከዚህ በፊት የምናደርገው ምንድነው? ተመሳሳይ ፕሮሲጀር ነው የምንከተለው እና ምንም እንደዚህ አይነት ችግር አጋጥሞ ነው አያውቅም። እኛ ዛሬ ከምንሰጠው መግለጫ ይዘት ጋር በቀጥታ የተያያዘ ክልከላ እንደሆነ ነው የምናምነው። እንግዲህ እኛ መግለጫ ስንሰጥ በሕጋዊ መንገድ ሄደን አመልክተን ነው መግለጫ መስጠት የፈለግ ነው። ይዘቱን ግን ወደፊት ስናወጣው እንደምታዩት በጣም ብዙ ሕገ ወጥ የሆኑ ስራዎች ሲሰራ፣ የመንግስት አካላት የጸጥታ አካላት ማስቆም ሲገባቸው እንደውም የማስቻል ስራ ሲሰሩ እንደነበረ ማስተዋል ችለናል። ስለዚህ ችግሩ ያለው ከመከተል የሚገባንን ቅደም ተከተል ሳንከተል ወይም ህግ ጥሰን ሳይሆን ከጥናታችን ውጤት ፍራቻ ጋር የተያያዘ ነው ብለን ነው ምናም። አቶ ናትናኤል አክለውም እንዲህ ያሉ የፖሊስም ሆነ በጠቅላላ የመንግስት ተመሳሳይ እርምጃዎች ሊገነባ ጥረት እየተደረገበት ነው ለሚባለው ዲሞክራሲያዊ ስርዓት እንቅፋት እንደሆነም ጠቁመዋል። እኛ በረጅም ጊዜ በስክነት የሚገነባ ዲሞክራሲያዊ ስርዓት ነው ሀገራችንን ውስጥ ያሉ ብዙ ችግሮችን ይፈታል ብለን የምናስበው። እንደዚህ አይነት ሁኔታዎች ያንን ሂደት የሚጎዱ ናቸው። የዲሞክራሲያዊ ስርዓት መገንባት ሂደትን የሚጎዱ ናቸው። መንግስት ተሳስቶ ከሆነ ስህተቱን ማወቅ አለበት። ህብረተሰብ ስህተቱን ማወቅ አለበት። በዛ መሰረት የርምት እርምጃ መወሰድ አለበት። ከዛ ውጭ ባለ መንገድ የሀሳብ ነፃነትን በመገደብና መረጃዎችን ለህዝብ እንዳይደርሱ በመከልከል ዲሞክራሲያዊ ስርዓት አይገነባም። ያ ማለት ደግሞ ሀገራችን ውስጥ ያለው የፖለቲካ የማህበራዊና የኢኮኖሚያዊ ችግሮች አይፈቱም ማለት ነው። ስለዚህ ይህንን እንደዚህ አይነት ክልከላዎች የምናያቸው እንዲህ በአንድ ጊዜ ለአንድ ጊዜ የተከሰቱ ብቻ ሳይሆን በረጅም ጊዜ መገንባት የምንፈልገውን ዲሞክራሲያዊ ስርዓት እንቅፋት እንደሆኑ አድርገን ነው የምናያቸው። በስፍራው ከነበሩ የፖሊስ መኮንኖች ክልከላውን ምክንያት ለማጣራት ያደረኩት ሙከራም ፈቃደኛ ስላልነበሩ ምላሽ አልሰጡኝም። መለስካቸው ካቸው አመሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ አመሰግናለሁ መለስካቸው። ተከታዩ ዘገባ ወደ ትግራይ ይወስደናል። ትግራይ ክልል ውስጥ ባለፈው ሳምንት የገባ የበረሃ አንበጣ መንጋ ወደ አስር ወረዳዎች ላይ ተዛምቷል። መንጋው በአዝዕርት ላይ ጉዳት እያደረሰ እንደሚገኝና የጉዳቱ መጠን እየተጠና መሆኑን የክልሉ የግብርናና ገጠር ልማት ቢሮ ገልጿል። የአንበጣው መንጋ በህብረተሰቡ ላይ ስላለው ተጽዕኖ ሙሉጌታ ጽበሃ አርሶ አደሮችን ጠይቋል። እንዲሁም በበጎ ፈቃድ መንጋውን በመከላከል ላይ ያሉትንና የክልሉን የግብርናና የገጠር ልማት ቢሮም አነጋግሯል። ከመቀሌ ዘገባ አለው። በትግራይ ክልል ባለፈው ሳምንት ቀድሞ የአንበጣ መንጋ ከገባባቸው አካባቢዎች አንዱ የራያ ጨርጨር ወረዳ ባላ ቀበሌ ነው። አርሶ አደር አሰፋ ያሲን የቀበሌ ነዋሪ ናቸው። በግማሽ ሄክታር ጤፍ የተዘራው ማሳቸው በአንበጣ መንጋው ጉዳት እንደደረሰበት ይናገራሉ። በተመሳሳይ በሌሎች የአካባቢው አርሶ አደሮች ማሳም መንጋው ጉዳት ቢያደርስም የጤፍ አዝርዕቱ በአሁኑ ጊዜ ዳግም እየበቀለ ይገኛል ብለዋል። በቀጣይ ግን ከባድ ስጋት አለን በማለት አቶ አሰፋ ተናግሯል። ከአሁን በኋላ ከመጣ ምናልባት ቀደም ስለመጣ ሁለተኛ፣ ሶስተኛ ደረጃው የመጨረሻው ደረጃ ሶስት ደረጃው እየበዛን ሀይሉን እያጠናከረም ስለሚመጣ ምናልባት የማባረሩን በከባሩ የሚሄድበት አይነትም አይኖራን ብለን አንገምትም ሁለተኛ ርጭቱ ላይ ነው የቸገረን ነው ማለት ነው በአሁኑ ጊዜ የአንበጣ መንጋው ለመከላከል አርሶ አደሩ በየማሳው እንደሚውል አቶ አሰፋ ገልጸዋል። የክልሉ ምስራቃዊ ዞን ጽራ ወንበርሳ ወረዳ ነዋሪ አቶ ክንደየ ሀፍቱ በበኩላቸው በአካባቢያቸው የሚገኝ የዴስ አደን ጨምሮ በአንበጣ መንጋው ጉዳት እየደረሰበት ይገኛል ብለዋል በአካባቢው የበረሃ አንበጣ ለመከላከል የጸጥታ ኃይሎች ከአካባቢ ነዋሪዎች ጋር እየሰሩ ነው ሲሉም ገልጸዋል። በጣም መንጋው ከቆላ ዴታ ጀምሮ እስከ ደጋ የእርሻ መሬቶች በጣም ከባድ ጉዳት እያደረስን ያለው፣ ለመከላከልም የአካባቢ ማህበረሰብ ከልዩ ሀይል የትግራይ ልዩ ሀይል መከላከያ ድጋፍ እያደረጉ ቢሆንም ያው ከመንጋው ስፋትና ብዛት አንጻር ሲታይ ግን ያው በእርሻ መሬቶች ላይ ያው ሰፊ ጉዳት እያደረሰ ነው ያለ በአርሶ አደሮች የሚደርሰው ተጽዕኖ ለመከላከል ከሚሰሩ ሰዎች አንዱ ዶክተር አኸዛው አለም ሀድራ ተብሎ በሚታወቅ የራያ ልማት ማህበር አንበጣ መንጋው ለመከላከል የሚያስችል ቁሳቁሶች እያቀረቡ መሆኑ ገልጸዋል። ርችት ገዝተን ወደ ህብረተሰቡ ልከናል እና ደግሞ ከዚህ በተጨማሪም እዛ ሄደን የተወሰነ ጀስ ቦታው ላይ በመሄድ ችግሩ ምን እንደሚመስል መራማ አይተን መጥተናል። ከዛ በተጨማሪ ያው ህዝቡም እንደዚሁ ተባብሮ እየሰራ ነው እየተባበረ ነው። ግን ከአሁን በፊት እንደነበረው አይነት ሁኔታ አይደለም ማለት ነው። ሳንበክስ የአንበጣ መጋ ነበር፣ ግን በዛን ሰዓት የተቀናጀ አሰራር ነበር። አሁን ላይ ስታየው ግን በተለይ ከተማው ላይ ያለው የወጣቱ እዛ ተባብሮ ከመሄድ ጋር እና እዛው ከመከላከል ትንሽ ክፍተት እንዳለ ያየሁት ምክንያቶች ሊኖሩ ይችላሉ። አሁን እንደ ባለፈው ነበረ ማለት አልችልም፣ ግን አሁንም እየሰሩ ነበር ግን ግን አሁን ካለው ከምርጫ ዝግጅት ኮረናም ከመሆን አንጻር ምናልባት ብዙ ሰው እንዲሳተፍ የተደረገ አይደለም። ባለፈው ጥቅምት ወር የበረሃ አንበጣ ለመከላከል የተደረገ የነበረው የወጣቶች እንቅስቃሴ ተቀዛቅዘዋል ያሉት ዶክተር አኸዛም ለአርሶ አደሩ ጥቅም ሲባል ወጣቱ በመከላከል ሊሰማራ ይገባል ብለዋል። የትግራይ ክልል የግብርናና ገጠር ልማት የህዝብ ግንኙነት ኃላፊ አቶ ሚካኤል ምሩጥ ባለፈው ሳምንት በክልሉ የገባ የአንበጣ መንጋ ወደ አስር ወረዳዎች እንደተስፋፋ ገልጸዋል። እስካሁን ከአስር በላይ የአንበጣ መንጋ ወደ ክልሉ መግባቱ ገልጸው መንጋው ያደረሰው ጉዳት እየተጠና ነው በማለት አስታውቋል። በአሁኑ ሰዓት ወደ አስር ወረዳዎች እና ከ6 እስከ 33 ቀበሌዎች የሚሆኑ በዚህ የአንበጣ መንጋ ተከሰተባቸው አካባቢዎች ናቸው ያሉት እና በአሁኑ ሰዓት በአፋር ክልል የሚመጣ የበረሃ አንበጣ መንጋ ነው ያለው። ይህ የበረሃ አንበጣ መንጋ ደግሞ በማሳም ሊያርፍ ስለሚችል፣ በተለይ ደግሞ የጤፍ ዝርያ የስንዴ ዝርያ ባሉበት አካባቢ የሚያልፍበት አጋጣሚም ስላለ ጉዳቱ ለወደፊቱ ባለሙያዎች አሁን ተልከው እንደ ቲም ከአዝረትና ከአደጋ መከላከል ዝግጅነት ና ከአዝረት ስራ ሂደት ተጧጥተው ማለት ነው እንደ ኮሚቴ ሴት ተደርገው በአሁኑ ሰዓት ፍተሻ እያካሄዱ ነው። የአንበጣ መንጋው ለመከላከል ከፌዴራል መንግስትና አፋር ክልል መንግስቶች ጋር በመተባበር እየተሰራ ነው ብለው፣ ከአማራ ክልል ጋር በወቅታዊ ፖለቲካዊ ሁኔታ ተባብረው እየሰሩ እንዳልሆነ ደግሞ ገልጸዋል። የፖለቲካ ሁኔታ ግን ጥሩም ስላልሆነ ማለት ነው መረጋጋትም ስለሌለ እንደ ልብ እስከፈለግበት ቦታ ገና በእንጭጩ በጣ መንጋውን ለመመከት የሚያስችል ስራ የተካሄደበት ሁኔታ አይደለም ያለው እና አሁን ግን እኛ የልን አማራጭ ወደ ክልላችን የሚበረው ወይም ደግሞ የሚገባው የአንበጣ መንጋ ለመከላከል በቀን በቀን የማባረር ስራ፣ እንዲሁም ደግሞ በሌሊት የኬሚካል ርጭት ስራ እየተካሄደ ነው የሚገኘው። ከአማራ ክልል መንግስት እስካሁን ድረስ በዚህ ደረጃ የስራንበት ሁኔታ የለም። ምክንያቱም የከፋውን ብናይ ወደ ጥቅምት ወር አካባቢ የተከሰተው ወደ 18 መንጋ ነው። ወደ ክልላችን የገባው ተመላለሱ ማለት ነው። በአማራ በአፋርም አካባቢ ሲገባኝ ነበር እና ከአፋር አዋሳኝ ወረዳዎች አብረን ስንሰራ ነው የከረም ነው ነገር ግን ከአማራ ክልል በዚህ ረገድ የሚገለጽ እዚህ ግባ የሚባል ስራ የተሰራ ነገር የለም። አሁን እንደ ግለሰብ ማለት ነው ከአማራ ክልልም የሚጠቁሙን አሉ እንደ ግለሰብ። ተቋማዊ የሆነ ግንኙነት ግን እስካሁን ድረስ የለም ማለት ነው። የአንበጣ መንጋው የትግራይ ክልል ከአፋር ክልል በሚያዋስኑ ሶስት ዘኖች መከሰቱ የገለጹት አቶ ሚኬል በቀጣይ ወደ ሌሎች ሊስፋፋ እንደሚችሉ ትንበያዎች ያመለክታሉና ተገቢ ጥንቃቄም ያስፈልጋል ብለዋል። ለአሜሪካ ድምጽ ሙልጌታ ጽበሀ መቀለም አመሰግናለሁ ሙሉ ጌታ በሌላ በኩል የአንበጣ ወረርሽኝን ለመከላከል ህብረተሰቡ አካባቢውን በትኩረት እንዲቃኝና ሲታይም ለሚመለከተው ክፍል ፈጥኖ እንዲያሳውቅ የኤርትራ ግብርና ሚኒስቴር መልእክት አስተላልፏል። ብርሃነ በረሃ ከአስመራ ዘገባ አለው። የምስራቅ አፍሪካ ሜትሮሎጂ ትንበያዎች እንደሚያመለክተው ከህንድ ውቅያኖስ የሚነሳው የባህር ትነት የኤርትራ የኤርትራን ከፍተኛ አካባቢዎችን ጨምሮ በምስራቅ አፍሪካ ተራራማ አካባቢዎች በተቀረው የክረምት ወቅት ብርቱ ዝናብ እንደሚያስከትል ያመለክታል። ዝናቡ የጎርፍና መጥለቅለቅ አደጋን ከማስከተሉም ባለፈ በምስራቅ አፍሪካ ሀገራት ለበረሃ አንበጣ መፈልፈል ምቹ ሁኔታን ሊፈጥር እንደሚችል ትንበያው ጨምሮ አመልክቷል። በአሁን ሰዓት በአንዳንድ የምስራቅ አፍሪካ ሀገራት የተከሰተው የበረሃ አንበጣ ወደ ሌሎች ጎረቤት ሀገሮች መዛመቱን ተከትሎ የኤርትራ የግብርና ሚኒስቴር ህብረተሰቡ ጥንቃቄ እንዲያደርግ መልእክት አስተላልፈዋል። ከሰሜናዊና ምስራቃዊ የሶማሊያ አካባቢ ከምስራቅ ኢትዮጵያ እንዲሁም ከየመን የተለያየ ደረጃ ያላቸው የበረሃ አንበጣ መንጋ ከአንዱ ሀገር ወደ ሌላ ሀገር እየተንቀሳቀሱ እንደሆኑ ያመለከተው የኤርትራ የግብርና ሚኒስቴር የማስጠንቀቂያ መልእክት በዚህ ሳምንት በደቡብና ሰሜናዊ ቀይ ባህር ሪጅኖች መታየት መጀመሩን አስታውቋል። በሰሜናዊ ቀይ ባህር ሪጅን እስካሁን በ አንድ መቶ ሰባ ሄክታር የቁጥጥር ስራ እንደተሰራ የገለጸው የኤርትራ የግብርና ሚኒስቴር የመድኃኒት መርጨት ስራው እየቀጠለ እንደሆነም ከጎረቤት ሀገራት የተዛመተው የአንበጣ መንጋና ምቹ የአየር ሁኔታን ግሙት ውስጥ በማስገባት የአንበጣ ወረርሽኙ በስፋት ሊቀጥል እንደሚችል ያመለከተው የኤርትራ ግብርና ሚኒስቴር ከዚህ ባለፈ በኤርትራ የባህር ዳርቻ ላይ የሚፈለፈል አንበጣ በተፈጠረው የመራባት ምቹ ሁኔታ በአንዳንድ የሰሜናዊ ቀይ ባህር አካባቢዎች ያለ ጊዜው መፈልፈል መጀመሩ ተጨማሪ ፈተና ሊሆን እንደሚችል አስጠንቅቋል። ስለሆነም ህብረተሰቡ፣ የአስተዳደር አካላትና የመከላከያ ሰራዊት እንደ ወትሩ ይህን ጉዳይ በትኩረት እየተከታተለ የአንበጣ ወረርሽኝ ይሁን በአገር ውስጥ የሚፈለፈል አንበጣ በሚከሰትበት ወቅት በአካባቢያቸው ላሉ የግብርና ሚኒስቴር የአስተዳደር ጽሕፈት ቤት እንዲሁም ለመከላከያ እዝ በፍጥነት እንዲያሳውቁ የኤርትራ የግብርና ሚኒስቴር መልእክት አስተላልፈዋል። ብርሃነ በርሀ ለአሜሪካ ድምጽ ከአስመራ አመሰግናለሁ። ብርሃነ የዜናና የትንታኔው መጽሔት ክፍለ ጊዜ ተጠናቀቀ። የምሽቱ የአየር ስርጭት ፕሮዲውሰር ብርሃን ኃይሉ ነች። የዌብና ማኅበራዊ መገናኛ ፕሮዲውሰራችን አበባየሁ ገበያው ነች። ያስተናገድኋችሁ ያለሁት ሶሎሞን አባተ ነኝ። ለዜናው አዳነች ፍስሐዬ አብረናችሁ እስከ ዝግጅቱ ፍጻሜ እንዘልቃለን ከዚህ በሳምንት ሰባት ቀን ከምሽቱ ሶስት ሰዓት እስከ አራት ሰዓት በ19ና በ25 ሜትር ባንድ አጭር ሞገድ እንዲሁም በናይል ሳት ቪኦኤ 24 ላይ ከምናቀርብላችሁ መደበኛ ዝግጅታችን በተጨማሪ በ19ና በ25 ሜትር ባንድ አጭር ሞገድ ከምሽቱ ሁለት ሰዓት እስከ ምሽቱ ሁለት ሰዓት ተኩል ጋቢና በሚል ርዕስ የሚቀርብላችሁን ስርጭት እንድታደምጡ እንጋብዛለን። ዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም ላይ እንገኛለን። በፌስቡክ፣ በትዊተር፣ በኢንስታግራም፣ በዩቲዩብም ቪኦኤ አምሃሪክ ብላችሁ ተከተሉን፣ ተነጋገሩ፣ ዝግጅቶቻችንን አዳምጡ፣ ተመልከቱ። ስርጭቶቻችንን ከኦዲዮ ናው እንዲሁም በእጅ ስልካችሁ ቪኦኤ ኦርን ኤምኦቢ አይ ላይ ታገኛላችሁ። አፓችንን ቪኦኤ ሆርን ኦፍ አፍሪካ ብላችሁ ብትጭኑ ዝግጅቶቻችንን በጥራት ማግኘት፣ መሳተፍ፣ መወያየት፣ ሀሳቦቻችሁን ማንሸራሸርም ትችላላችሁ። ወደ ተከታዩ ቅንብራችን እንዘልቃለን። ታቸውን ያላሳወቁ 184 የመንግሥት ባለሥልጣናት በቁጥጥር ስር እንዲውሉ መወሰኑን የኢትዮጵያ ሥነ ምግባርና ጸረ ሙስና ኮሚሽን አስታውቋል። ባለሥልጣናቱ በሕጉ መሠረት ሀብታቸውን እንዲያስመዘግቡ በተደጋጋሚ ቢነገራቸውም መፈጸም ያልቻሉ ናቸው ብሏል ኮሚሽኑ። ሙክታር ጀማል ዝርዝሩን ይዟል። በቁጥጥር ስር እንዲውሉ የተወሰነባቸው ባለሥልጣናት ሀብታቸውን እንዲያስመዘግቡ ከሰኔ 30 2012 የመጨረሻ ጊዜ ገደብ መቆረጡ በተደጋጋሚ ቢነገራቸውም ፈቃደኛ ሳይሆኑ ቀርተዋል ሲል የኢትዮጵያ የሥነ ምግባርና ጸረ ሙስና ኮሚሽን የሀብት ማሳወቅና ማስመዝገብ ዳይሬክቶሬት ዳይሬክተር አቶ መስፈን በላይነህ ለቪኦኤ ገልጸዋል። በተቀመጠላቸው የጊዜ ገደብ ውስጥ አብዛኞቹ ሚኒስትሮች፣ ሚኒስትር ዴታዎች፣ ዋና ስራ አስፈፃሚዎች፣ ዋና ዳይሬክተሮች፣ ምክትል ዋና ዳይሬክተሮች ና ባዜ ደረጃ ያለ የስራ ኃላፊ ሀብቱን አስመዝግቧል። ይሁን እንጂ አሁን የለየናቸው መቶ ሰማኒያ አራቱ ከፍተኛ የመንግስት ባለስልጣናት በፌዴራል ና በአዲስ አበባ ደረጃ ያሉት ግን በዚህ ውስጥ ማለፍ ያልቻሉና እኛም በቴሌቪዥን በራዲዮ፣ እንዲሁም በደብዳቤ ጥሪ ያደረግንላቸው በጥሪ መልካም ፍቃድ ወይም አሁንታ ምላሽ ያልሰጡና ፈቃደኝነት የጎደላቸው ናቸው ብሎ መውሰድ ይቻላል። በመሆኑም ኮሚሽኑ ማድረግ ያለበት ህግን ማስከበር ስላለበት በአት ማስታወቅና ምዝገባዎች አንቀጽ ሀያ ሁለት መሰረት ጉዳዩን ለምርመራ አካል መላክ ነው። እንግዲህ ይሄ አስፈጻሚ አካል ነው። ከአፈጻሚ አካል ውስጥ አ ስንልክ ምንድን ያደርግ ነው? ለፌዴራል ጠቅላይ አቃቤ ህግና ለፌዴራል ፖሊስ ኮሚሽን በአድራሻ የጻፍነው በግልባጭ ለኢፌዴሪ የስቶካይ ምክር ቤት የተከበሩ አፈ ጉባኤ ይደርሳቸዋል። በዛ መልክ ተልኳል። እንዲሁም በግልባጭ ለኢፌዴሪ ጠቅላይ ጽህፈት ቤት ተልኳል። ሀብት የማስመዝገቡ ዋና ዓላማ በመንግሥት መሥሪያ ቤቶች የአሰራር ግልጸኝነትን ለማስፈንና የባለሥልጣናቱን ውሳኔ ከሕዝብ ጥቅም ጋር እንዳይጋጭ በማድረግ ሙስናና ብልሹ አሰራሮችን ለመከላከል የታሰበ መሆኑን ዳይሬክተሩ አብራርተዋል። ኮሚሽኑ እንዲያዙ የወሰነባቸው አንድ መቶ ሰማንያ አራት የመንግሥት ባለሥልጣናት ስም ባይጠቀስም በፌዴራል ደረጃና በአዲስ አበባ ውስጥ የተሾሙ መሆናቸውን አቶ መስፍን በላይነ ተናግረዋል። በፍትህ አካል ጉዳያቸው ስለተያዘ ስማቸውን ለመዘርዘር ይቸግረናል። ግን እንደው በአጠቃላይ ስንገልጻቸው ግን በፌዴራሉ ደረጃ በፌዴራል ደረጃ ሲባል እንግዲህ በፌዴራል ደረጃ ያሉ መስሪያ ቤቶች ላይ የሚሰሩ እንዲሁም አዲስ አበባ መስተዳደር ከማዕከል እስከ ሰራተኛ ወርቀን የያዘበት አግባብ አለ። ግን አሁን የሄድንበት አግባብ ከዚህ በፊት ቅድም እንዳልከው ዋርኒንጉ ወይም አስቀድሞ የማሳወቀው ስራ በደዳቤ ጻፍንላቸው እና ሰፊ የህዝብ ግንኙነት ስራ የተሰራባቸው ተቋማትና የተቋሙ የስራ ኃላፊዎች ወይም ምክትል ስራ ኃላፊዎችን የሚያካትት ነው። ከስልጣናቸው አንጻር መግለጽ የሚቻላለ ምን ያህል ሚኒስትሮች፣ ምን ያህል ሚኒስትር ዴታዎች፣ ምን ያህል ዳይሬክተሮች ወይ ደግሞ ምን ያህል ቢሮ ኃላፊዎች ሊኖሩ ይችላል። አሹር ማድረግህ፣ ሁሉም ሚኒስትሮች አስመዝግበዋል። ቀጥለ ካሉት ውስጥ ሚኒስትር ዴታዎች አሉበት። በየደረጃ ያሉ የቢሮ ኃላፊዎች አሉ ወይም ደግሞ የተቋም ኃላፊና ምክትል ኃላፊዎች አሉበት፣ ስራ አፈጻሚዎች አሉበት። እነዚህ ሹመኞች ደግሞ ወይ ባለስልጣናቶች አሁን ከለውጥ በኋላ በብልጽግና ፓርቲ ውስጥ ያሉ ናቸው ወይ በቀድሞ ኢህአዲግ ውስጥም የነበሩ ናቸው። ምን ያከራክራል? ይሄ እንግዲህ ተፋሚን እኮ ገዢው ፓርቲ ነው የሾሩ አሁን በስልጣን ላይ ያሉ ናቸው ወይስ ከዚህ ቀደም ስልጣን ለቀው የራቁ ናቸው ለማለት ፈልጌ ነው። አሁን አሁን አሁን በነባራ ሂደት የመንግስት መዋቅር ውስጥ ወይም በህግ አስፈጻሚነት ወይም በህግ አውጪነት ወይም በህግ ተርጓሚነት ያሉ አካላት ሚለክት አሁን ባለው ነባራ በብዛት የሚወራው መሰል የሙስና ጥያቄዎች ሲነሱ መንግስት የሚፈልጋቸውን ሰዎች ለመምታት ለማሰር የሚጠቀምበት አንዱ ቱል ነው የሚሉ ሀሳቦች ይነሳሉ። ምናልባት በአሁኑ ውሳኔ መሰል ጥያቄዎች ላለመነሳታቸው ምን ዋስትና አላቸው? አቶ መስፍ አንድ የምነግርህ ነገር ቀደም ያለውን በዛ አንተ የተጋለጠ ሊሆን ይችላል። ምክንያቱም ተጠሪነታችን ለስራ አስፈጻሚው ነበር። የቀድሞ የቀድሞ የፌዴራል ሥነ ምግባርና ፀረ ሙስና ኮሚሽን ተጠሪነቱ ቀጥታ ለፕራይም ሚኒስትሩ ነው። አሁን ግን ላይ አሁን ላይ ተጠሪነቱ ለተወካይ ምክር ቤት ነው። በብዙ ጠንካራ የዲሞክራሲ ተቋማት ነጻ ተብሎ አሁን እየተገነቡ ካሉ ሪፎርሙ እየተገነቡ ካሉ የዲሞክራሲ ተቋማት ውስጥ አንዱ የፌዴራል ሥነ ምግባርና ፀረ ሙስና ኮሚሽን ነው። ስለዚህ እኔ እንደ መምሪያ ይህን ጉዳይ ስመራ እስካሁን በጣልቃ ገብነት ይሄን እናውጣው፣ ይሄን አስገባው የሚል ጫና አልደረሰ የ የአንድ መቶ ሰማንያ አራት የመንግስት ባለሥልጣናቱ ስም ዝርዝርና ኃላፊነት ከትናንት በስቲያ ነሐሴ 22 2012 ለፌዴራል ፖሊስ የሙስና ወንጀል ምርመራ ክፍል መላኩን የገለጹት ዳይሬክተሩ አቶ መስፍን የሚመለከተው አካል ተከታትሎ እንዲያስፈጽም አሳስበዋል ለአሜሪካ ድምፅ ሙክታር ጀማል ነኝ ከአዲስ አበባ ወደ ተከታዩ ዘገባ እናልፋለን በምዕራብ ወለጋ መነሲቡና ሰዮ ኖሌ ወረዳዎች የኦሮሞ ነፃነት ግንባር ሽማቂዎችን በመደገፍ ተጠርጥረው የተያዙ ለወራት በፖሊስ ሳይጠየቁ ወይም ፍርድ ቤት ሳይቀርቡ እንደሚገኙ የቤተሰቦቻቸው አባላት ለአሜሪካ ድምፅ ተናግረዋል። በፖለቲካ አመለካከቱ የታሰረ የለም ያሉት የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ ከተያዙት አብዛኞቹ የኦነግ ሽኔ አባላት ስለሆኑ ወይም ከኦነግ ጋር ግንኙነት ስላላቸው ነው ብለው ዳኛ ፊት ያልቀረቡት ፍርድ ቤት ዝግ ስለሆነ እንደሆነ ገልጸዋል። በሌላ በኩል ደግሞ ሀያ የሚሆኑ የኦሮሞ ፌዴራሊስት ኮንግረስ ኦፌኮ የምስራቅ ወለጋ ዞንና የወረዳ አመራር አባላት ከታሰሩ ከአንድ ወር በላይ ሆኗቸዋል ሲሉ የፓርቲው አስተባባሪዎች አቤቱታ አሰምተዋል። በነቀምቴና ምስራቅ ወለጋ አራት ወረዳዎች ውስጥ የታሰሩት እነዚህ ግለሰቦች ፍርድ ቤት አለመቅረባቸውም ተገልጿል። ናኮር መልካ ዝርዝሩን ይዟል። አቶ አብዲ አብደና የኦሮሞ ፌዴራሊስት ኮንግረስ ኦፌኮ ፓርቲ ምስራቅ ወለጋ ዞን አስተባባሪዎች መካከል መሆናቸውን ይናገራሉ። ባለፈው አንድ ወር ከሁለት ሳምንት ገደማ ውስጥ ሀያ የሚሆኑ የኦፌኮ የምስራቅ ወለጋ አራት ወረዳዎችና በነቀምቴም የሚገኙ አመራሮችና የኮሚቴ አባሎቻቸው በመንግስት ጸጥታ ኃይሎች መታሰራቸውን ገልጸዋል። የታሰሩበትም ምክንያት አለመገለጹና ፖሊስ ጥያቄ አላቀረበላቸውም፣ እንዲሁም ፍርድ ቤት አላቀረባቸውም ሲሉ ተናግረዋል። ካና ለጋፋ ኬሳ፣ ፍቃዱ አያና ደበለዴ ከምስራቅ ወለጋ የኦፌኮ አስተባባሪ የኮሚቴ አባላት መካከል አቶ ፍቃዱ አያና፣ አቶ አለሞሉማና አቶ ሀይሌ ሰለሞንን ጨምሮ በአጠቃላይ አምስት ሰዎች ታስረዋል። በወረዳ ላይ ያሉትን የኦፌኮ ኮሚቴ አስተባባሪዎች በተመለከተም አስተባባሪዎችና አባሎቻችን ታስረዋል። ለምሳሌ ያህል በኑኑ ቁምባ ወረዳ አስራ ሶስት ሰዎች በሀሮሊሙ ላይም የታሰሩ ሰዎች አሉ። እንዲሁም በዲጋ ወረዳ ሁለት ሰዎች ታስረውብናል። በቦንያ ወሺ ወረዳም አንድ ሰው ታስረዋል። መንግስት፣ ሕጉ እንደሚለው በወንጀል የተጠረጠረን ሰው ፍርድ ቤት አቅርቦ ይጠይቃል እንጂ አስሮ ሰውሮና እንግልት እያደረሰበት ለወራት ማስቀመጥ የለበትም ብለዋል። ከወራት በፊት ከታሰሩ የምስራቅ ወለጋ ዞን ኦፌኮ አባላት መካከል አስራ አንድ የሚሆኑት ባለፈው ወር ውስጥ መለቀቃቸውን የገለጹት አቶ አብዲ ለምን እንደታሰሩም ሆነ ለምን እንደተፈቱ የገለጸላቸው የመንግስት አካል የለም ብለዋል። በዚህ ዙሪያ ማብራሪያ እንዲሰጡን ወደ ዞኑ ጸጥታና አስተዳደር ጽህፈት ቤት ኃላፊ አቶ በልዓሳ ጎበና እንዲሁም ወደ ዞኑ ፖሊስ መምሪያ ኃላፊ ኮማንደር ሽፈራ በተደጋጋሚ ብንደውልም ስልካቸውን አላነሱም። በተመሳሳይ ዜና በምዕራብ ወለጋ ሰዮ ኖሌ ወረዳ ከመቶ በላይ ሰው ሰዎች ከታሰሩ ከሁለት ወራት በላይ መሆናቸውን አባታቸው መታሰሩን የገለጹት አቶ እያሱ ለሜሳ የተባሉ ግለሰብ ገልጸዋል። ግለሰቦቹ የታሰሩት በሰዮኖሌ ወረዳ ውስጥ የሚንቀሳቀሱትን የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ ተብለው ቢሆንም ፍርድ ቤት ቀርበው አልተፈረደባቸውም ወይም ነፃ ናቸው ተብለው አልተለቀቁም ብለዋል። አቶ እያሱ የታሰሩበትም ስፍራ መደበኛ እስር ቤት ሳይሆን በትምህርት ቤቶችና የወረዳው አስተዳደር አዳራሽ ውስጥ ነው ሲሉ ገልጸዋል። እኒሁ ግለሰብ በአጠቃላይ መዲባሽን ተማቢ ሳውልፈው ባጠቃላይ ከመቶ ሀምሳ በላይ የሚሆኑ ሰዎች በወረዳው የአስተዳደር ጽፈት ቤት አዳራሽ ውስጥ እንዲሁም በወታደሮች ካምፕ ውስጥ በትምህርት ቤቶች ጭምር ታስረው የሚገኙ አሉ። የታሰሩበት ምክንያት ደግሞ የኦሮሞ ነጻነት ሸማቂዎችን ትደግፋላችሁ ተብለው ሲሆን የታሰሩ ሰዎች ግን አብዛኛዎቹ አርሶ አደሮችና አዛውንቶች ናቸው ብለዋል። የወረዳው አስተዳደር እና ጸጥታ ጽህፈት ቤት ኃላፊ አቶ ደጋጋ ማሐመድ ወንጀል ፈጽሞ እንጂ ሸማቂዎቹን ትደግፋላችሁ ብለን ያሰርነው የለም ሲሉ ተናግረዋል። በእኛ በኩል የኦሮሞ ነጻነት ሸማቂዎቹን ከመደገፍ ጋር በተያያዘ ያሰርነው ሰው የለም። ወንጀል በመስራት ተጠርጥረው የታሰሩ ግን አሉ። እነዚህ ሰዎችም ወንጀላቸው ተጣርቶ የሚጠየቁ ይሆናሉ ብለዋል። በዚያው ምዕራብ ወለጋ ዞን መነሲቡ ወረዳ ከአርባ በላይ ሰዎች በመንዲ ከተማ ውስጥ በሚገኘው ወታደራዊ ካምፕ ከታሰሩ አስር ወራት ቢሆናቸውም የጠየቃቸው ፖሊስ የለም። ፍርድ ቤትም አልቀረቡም። የሰብአዊ አያያዛቸውንም በተመለከተ ችግር እንዳለ ልንጠይቃቸው ስንሄድ አስተውለናል ያሉት ደግሞ ወንድማቸው መታሰሩን የሚናገሩት አቶ ኦብሲርስቱ ናቸው። የታሰረ ወንድሜ ጌታውን እርስቲ ይባላል። በመንዲ ከተማ ውስጥ በሚገኝ የወታደራዊ ካምፕ ውስጥ ነው ታስሮ የሚገኘው። የተያዘው ጥቅምት 22 2012 ዓ ም ሲሆን አንድ ዓመት ሊሆነው ሁለት ወር ነው የቀረው። ከእርሱ ጋር ወደ አርባ አራት የሚሆኑ ሰዎች ታስረዋል። ወይ ፍርድ ቤት አልቀረቡ ወይም ደግሞ አልተለቀቁም። በተለይ ወንድሜ እና ጓደኛውን የወረዳ አመራሮች ላይ ጥቃት የምታደርሱ እናንተ ናችሁ፣ እናንተ ወደ ፍርድ ቤት አትቀርቡም እንገላቸዋለንም ብሎ የጸጥታና አስተዳደር ጽሕፈት ቤት ኃላፊው ሲዝትባቸው ነበር ብለዋል። የመነሲብ ወረዳ አስተዳደር እና ጸጥታ ጽፈት ቤት ኃላፊ አቶ ቱጁ ባሙዋ ወደ ኃላፊነቱ በቅርቡ መምጣታቸውን ጠቅሰው ታሰሩ የተባሉ ሰዎችን በተመለከተ አጣርቼ መረጃውን እሰጥሃለው ካሉ በኋላ ዛሬ ስደውልላቸው መንዲ ከተማ ሂጄ በአካል እንድጠይቃቸው በመግለጻቸው ሀሳባቸውን ማግኘት አልተቻለም። በምዕራብ ኦሮሚያ በብዛት የሚነሱት የስርዓት ቅሬታዎች ላይ ምላሽ የሰጡት የኦሮሚያ ጸጥታና አስተዳደር ቢሮ ኃላፊ አቶ ጅብሪል መሐመድ በምዕራብ ኦሮሚያ የታሰሩ አብዛኛዎቹ የኦነግ ሸኔ አባላት ስለሆኑ ወይም ከኦነግ ሸኔ ጋር ግንኙነት ስላላቸው ነው ብለዋል። ሳ በአጠቃላይ ከምዕራብ ኦሮሚያ የተለያዩ ቦታዎች የሚቀርቡ የእስራት ቅሬታዎች ያለምንም ማንገራገር ከጸጥታ ችግር ጋር የሚያያዙ ናቸው። የአካባቢውን ሰላም የሚያደፈርስ ደግሞ ሸኔ ነው። የእስራት እርምጃ የተወሰደባቸው አብዛኛዎቹ፣ እንዲያውም ሙሉ በሙሉ ማለት በሚያስችል ሁኔታ የሸኔ ታጣቂዎችና ከሸኔ ጋር ግንኙነት ያላቸው ሸኔዎቹ በህብረተሰቡ ውስጥ አስገብተው የሚያሰሯቸው ናቸው። በእነዚህ ሰዎች ላይ የህግ እርምጃ መወሰዱ ጉዳቱ ምኑ ላይ ነው? ከታሰሩ ሰዎች መካከል የተለያዩ ፓርቲ አባላት ሊኖሩ ይችላሉ። እነዚህ ደግሞ ሁለቱም ቦታ የሚረግጡ ናቸው። በአንድ ሀሳባቸው ሰላምን፣ በሌላ ሀሳባቸው ደግሞ ታጥቆ መታገልን ያነገቡ ናቸው። ይህንንም ማየት ያስፈልጋል ብለዋል። በፖለቲካ አመለካከቱ የታሰረ የለም ያሉት ኃላፊው ፍርድ ቤት ዝግ በመሆኑ ወደ ፍርድ ቤት አልቀረቡም ሲሉም አክለው ገልጸዋል። ለአሜሪካ ድምፅ ናኮር ምልካ ከአምቦ አመሰግናለሁ። ናኮር፣ ተከታዩ ዘገባ ወደ አሜሪካ ይወስደናል። የኮቪድ-19 ስርጭት ሀገሮችን ለከፍተኛ የጤና ጫና ብቻ ሳይሆን ለምጣኔ ሀብታዊ ድቀትም ዳርጓቸዋል። ዩናይትድ ስቴትስ ውስጥ ተዘግተው የከረሙ የንግድ ቤቶች አሁን አሁን የኮቪድ-19 የጤና መመሪያዎችን ተግባር ላይ እያዋሉ ወደ ሥራ እንዲገቡ ተፈቅዷል። ኤደን ገረመው ሜሪላንድ ሲልቨር ስፕሪንግ ያሉ አንዳንድ የንግድ ተቋማትን ተዘዋውራ ተመልክታለች ኮቪድ-19 ያሳደረባቸውን ጫናና እራሳቸውን ከኮቪድ-19 እንዴት እየጠበቁ እንዳሉ አነጋግራቸዋለች። ቀጥሎ ይቀርባል። ባለፉት ጥቂት ወራት ውስጥ የኮቪድ-19 ስርጭት በአሜሪካ በከፍተኛ ሁኔታ ጨምሯል። የቫይረሱን ስርጭት ለመቆጣጠርም ከአንድ እስከ ሁለት ወራት ላሉ ጊዜያት በተወሰዱ የእንቅስቃሴ ገደብ እርምጃዎች ሳቢያም አነስተኛና መካከለኛ የንግድ ተቋማት የህልውና አደጋ ተጋርጦባቸዋል። በዳውንታውን ሜሪላንድ የሸገር ስፕሪንግ ካፌ ባለቤት ወይዘሮ ሰላማዊ ተፈራ መንግስት ጥሏቸው በነበሩ የእንቅስቃሴ ገደቦች ምክንያት ለወራት ካፊያቸውን ዘግተው መቆየታቸውንና ተመልሶ ሲከፈትም ያለው እንቅስቃሴ እንደ ቀድሞው አለመሆኑን ይናገራሉ። ኮቪድ ከመጣ በኋላ የተወሰኑ ወራቶች ዘግተን ነበር። ሙሉ በሙሉ ከፈትም በኋላ ደግሞ ይሄኛው አውትዶር ሲባል እኛ ያው ውጭ በውጭ ተስ ላልነበረን። በሱ ብዙ ተገብተናል ያው ውስጥ እስኪከፈት ድረስ በሚለው ማለት ነው። እና ውስጥ ደግሞ ሲከፈት ያው ሶሻል ዲስታንስ የመጠበቅ ስላለብን የተወሰነ ሰው ነው ከካፓሲቲው በታች ስለሆነ የምንቀበለው ያለውን ቢዝነሱን በጣም ጎድቶታል ማለት ነው። ስለዚህ ፊፍቲ ፐርሰንት ነው እንትናችን ከነበረው ማለት ነው። እና ላለመሞት ተነስተናል፣ ግን ሰራተኞችንም እጥረት አለ። በዛ ምክንያት ራሱ ስራውንም አድርጎታል ማግኘት የሚገባን ገቢ አናገኝም። ወጪው ደግሞ ያው ከማጽጃ፣ ከማስክ የተነሱ ጨምሮ እነሱ በጣም ኤክስትራ ወጪዎች ናቸው። እና ግዴታ ማጽዳት ስላለብን ሳኒታይዘርና በመግዛት ሰው በገባ በወጣ ቁጥር ስለምናጸዳ ወጪ ምንም ጥያቄ የለውም። ወይዘሮ ሰላማዊት የንግድ ተቋማቸውን መልሰው ሲከፍቱ በደንበኞቻቸውና በካፌ ሰራተኞቻቸው መካከል የሚኖሩ ንክኪዎችን ለመቀነስ አገልግሎት ከሰጡ በኋላ የሚጣሉ የመመገቢያ ዕቃዎችን እንዲሁም ዲጂታል የምግብ ዝርዝር ማቅረቢያ እየተጠቀሙ መሆናቸውንም ይገልጻሉ። ሰው በገባ

ሰልፎው ሲቀያየራሉ ከተሳን ፋይዘር እና ሰው ገብቶ በተቀመጠ ቁጥር እናጸዳለን፣ ወዲያው ማለት ነው። እንግዲህ በዛ ጥንቃቄ እያደረግን እስካሁን። ሌላዋ በዛው በዳውንታውን ሲልቨር ስፕሪንግ የሚገኝ የኒው ኤራ የመድህን ዋስትና ሽፋን አገልግሎት ተቋም ባለቤት ወይዘሪት ዮዲት አበበ የኮሮና ቫይረስ ስርጭት ሲባባስ ከቤታቸው በመቀመጥ መስራት እንደነበረባቸው ገልጸው ድርጅታቸው አገልግሎት የሚሰጥባቸው የቤት የመኪና፣ እንዲሁም የንግድ ተቋማት ዋስትና ገበያ በኮሮና ቫይረስ ምክንያት መቀዛቀዙን አስታውሰው አሁን ላይ የእንቅስቃሴ ገደቦች ከተነሱ በኋላ መሰረታዊ ጥንቃቄዎችን እያደረጉ ወደ ስራ መመለሳቸውን ያስረዳሉ። ስፔሻሊ ኮቪድ በጀመረ ሰዓት ያው ገባ ከተባለ ጀምሮ ለሶስት ወርና ለአራት ወር ከኦፊሳችን ሙሉ ለሙሉ ዘግተን ከቤት ነበረ የምንሰራው በኦንላይን በስልክና ና በኢሜል ከስተምሮቻችንን ሰርቭ እናደርግ ነበረ። አሁን በተወሰነ መልኩ ያው የፌዙ መክፈት ሲጀመር እኛም ከፍተን እያገለገል ነው። ሰርቪሱን እየሰጠን ነው የምንገኘው። ጥንቃቄ እናደርጋለን። ኦፍኮርስ ከክሊያንቶቻችን ሲመጡ ማስክ ያደርጋሉ። ያ ግዴታ ነው። በሕግም የተቀመጠ ስለሆነ እኛም ማስክ እናደርጋለን፣ ለእነሱ ደህንነት ስንል ማለት ነው። ያው ኦፊሳችን ከገቡ በኋላ ሳኒታይዘር ይጠቀማሉ፣ እኛም እንሰጣቸዋለን። በተወሰነ መልኩ ደግሞ የርቀት ርቀታችንን ጠብቀን ነው ከክሊያንቶቻችን ጋር ያው የንግድ ልውውጡን የምናደርገው ማለት ነው። እነሱን የምናገለግለው ሲክስ ፊት በሚባለው ማለት ነው እና አሁን ላይ እንደዛ እያደረግን እንገኛለን ማለት ነው። በአንጻሩ በሜሪላንድ ሲልቨር ስፕሪንግ ትልቁ የኢትዮጵያውያንና የኤርትራውያን መገበያያ የሆነው የናዝሬት ባልትና አጋር መስራች አቶ አዲሱ አድነው ኮቪድ-19 ከግብይቱ ይልቅ ለገበያ በሚያቀርቧቸው ምርቶች ላይ እጥረት መፍጠሩን ገልጸው ቢሆንም ግን አስፈላጊ የሆነውን ጥንቃቄ በሙሉ በመተግበር ወደ ስራ መግባታቸውን በእርግጥ በሽታው ሲመጣ ሁሉም ሰው ላይ የደረሰው ነገር እኛንም ይነካካናል በአሁኑ ጊዜ ግን ሁሉንም ነገር ችለንም ጤና ባለሙያ በሚሰጡን መምሪያ መሰረት ሶሻል ዲስታንስን ተራርቆ በመቆም ሰንተሳይዘር በመጠቀም ብዙውን ጊዜ ደግሞ ያው ሰዎች የሚጠቀሙትን በሳኒታይዘር በመወልወል ፍሪጆቹን፣ እጀታዎቹንም፣ የበራችንም ብረቶችንም በደም እያደረግን እየሰራን ነው። ሰዎቹም ማስክ ካላረጉ አናስተናግድም። ማስክ እንዲያረጉ በየበሩ ምንለጥፋለን። በየቦታ ሁሉ ለጥፈ ነው ያለ ነው። ሰዎቹም በዚህ መሰረት እየተጠናቀቁ ከኛ እየተገባዩ ነው። የዓለም የጤና ድርጅት በቅርቡ ባወጣው ሪፖርት መሠረት ኮቪድ-19 በትንሹ ለቀጣይ ሁለት ዓመታት እንደሚቆይ አስታውቋል። ይህም ሀገራትና ግለሰቦች በዚህ መልኩ እየተጠነቀቁ እንቅስቃሴያቸውን እንዲቀጥሉ የሚያደርግ ጠቋሚ ሆኗል። አመሰግናለሁ ኤደን። የተከበራቸው አድማጮች አድማጮች ለምሽቱ ያሰናዳናቸው ዝግጅቶች ተጠናቀዋል። በሌሎችም ባልደረቦቻችን ስም የምንሰናበታችሁ አቀናባሪዋ ብርሃን ኃይሉና እና እኔም ሳስተናግዳችሁ የቆየሁት ሶሎሞን አባተንን አብራችሁን ስለቆያችሁ ከልብ እናመሰግናለን። እባቆ ራሶን ከኮሮና ቫይረስ መጠበቅ ለአፍታንኳ አይዘናጉ። ሰላም ጤና ይስጠልን።